The Voice of America. በኢትዮጵያ ባለፉት 24 ሰዓታት ውስጥ ከ አራት ሺህ ዘጠኝ መቶ ሀምሳ ሰዎች ላይ በተወሰዱ ናሙናዎች ላይ የተደረገው የላብራቶር ምርመራ አንድ መቶ ሰዎች ለኮሮና ቫይረስ መጋለጣቸውን አረጋግጧል። የኢትዮጵያ ጠቅላይ አቃቤ ሕግ የቫይረሱን መዛመት ሊገድብ ይችላል ያላቸውን ተጨማሪ መመሪያዎች ይፋ አድርጓል። ሙክታር ጀማል ተከታትሎታል። ዛሬ የጤና ሚኒስቴርና የኢትዮጵያ ህብረተሰብ ጤና ኢንስቲትዩት በሰጡት መግለጫ እንዳስታወቁት በሀገሪቱ በኮሮና ቫይረስ የተያዙ ሰዎች ትልቁ አሃዝ መመዝገቡን አስታውቀዋል። በኢትዮጵያ ባለፉት 24 ሰዓታት ውስጥ በተደረገው 4950 የላብራቶሪ ምርመራ 100 ሰዎች የኮሮና ቫይረስ እንደተገኘባቸው ነው የታወቀው። በአጠቃላይ በኢትዮጵያ የኮሮና ቫይረስ በምርመራ የተገኘባቸው ሰዎች ቁጥር 831 መድረሱም ታውቋል። ቫይረሱ የተገኘባቸው ሰዎች ስልሳ ሁለቱ የውጭ አገር ጉዞ እና በበሽታው ከተያዘ ሰው ጋር ግንኙነት የሌላቸው ሲሆን ሰላሳ አምስቱ በበሽታ ከተያዙ ሰዎች ጋር ግንኙነት ያላቸው መሆኑንና ሦስት ሰዎች የውጭ አገር ጉዞ ያላቸው መሆኑን የኢትዮጵያ ጤና ሚኒስቴርና የኢትዮጵያ ህብረተሰብ ጤና ኢንስቲትዩት በጋራ እያወጡት መግለጫ አስታውቋል። ባለፈው ሀያ አራት ሰዓት ውስጥ በኮሮና ቫይረስ ከተያዙ መቶ ሰዎች ውስጥ ዘጠና አራቱ የአዲስ አበባ ከተማ ነዋሪዎች መሆናቸው ደግሞ የመዘናጋት ውጤት ነው ይላሉ የኢትዮጵያ ጤና ሚኒስቴር ቃል አቀባይ ዶክተር ተገኔ ረጋሳ። አዲስ አበባ የመዘናጋቱና ቸለተኝነቱ ለዚህ ውጤት እንዳበቃው ነው የሚያሳየው። የሚደረጉ ጥንቃቄዎችን ሊወሰዱ የሚገቡ እርምጃዎችን አለመውሰድ ቸለተኝነት አንዳንዱ እያወቀም እየሰማም እንዳልሰማ ማየት የሚነገሩ እርምጃዎችን እና እንደ መንግስት የተወሰኑ ውሳኔዎችን ተግባራዊ አለማድረግ ለዚህ ዋናው ምክንያቱን ብለን ነው እኛ የገመገም ነው። ከዚህ አንጻር ምን ማድረግ አለብን? ስፔሲፊካ አዲስ አበባ ላይ ምን አይነት ስትራቴጂ እና ምን አይነት አቅጣጫ መቀመጥ አለበት ተብሎ ከሚመለከታቸው ሁሉም አካላት እንደ ፌዴራል መንግስት እና የአዲስ አበባ ከተማ አስተዳደር እንዲሁም የአዲስ አበባ ከተማ ጤና ቢሮ ውይይት ተደርጎ በሁሉም ክፍለ ከተሞች ላይ ለየት ባለ መልኩ ከዚህ በፊት ከሚወሰዱ እርምጃዎች እያንዳንዱ ክፍለከተማና መንደር ላይ ሊወሰዱ የሚገቡ ጥንቃቄዎች ሁሉንም በአማካከለ መልኩ ተግባራዊ እንዲሆን እና ጠበቅ ያሉ እርምጃዎችንም ለመውሰድ ዳይሬክሽን ተቀምጠው በዚህ መሰረት የተሰራ ነው። አሁን በተለይ በአዲስ አበባ ላይ በደረጃ ስናስቀምጥ በየክፍለ ከተሞቹ ወይንም አካባቢ የትኛዎቹ የበለጠ ተጋላጭ ሆነው ነው የሚታዩት? በልደታ ክፍለ ከተማና አዲስ ከተማ ክፍለ ከተማ ላይ አሁንም ቁጥሩ የሚያሳየው ከፍ ብሎ ነው የሚታየው። ነገር ግን ሁሉም ክፍለ ከተሞች ላይ ጥሩ እየጨመረ መጥቷል። ስለዚህ በአጠቃላይ እንደ አዲስ አበባ ከተማ ሁሉም ቦታዎች ላይ ሁሉም ክፍለ ከተሞች እና መን አካባቢዎች ላይ በትኩረት ሊሰራ ይገባል። ይሄኛው ቦታ ነው ያልተዳረሰው ወይንም ደግሞ ይሄኛው ቦታ ነው ያልተጠቀው ማለት አንችልም። ሁሉም አካባቢ ጠበቅ ያለ እርምጃ እና ሊወሰድ የሚገቡ ጥንቃቄዎች በተለየ መልኩ ሊታዩ ይገባል። በሌላ ተያያዥ ዜና ጠቅላይ አቃቢ ሕግ የኮሮና ቫይረስ ስርጭትን ለመግታት ይሆናል ያላቸውን መመሪያዎች አውጥቷል። በዚህ መሰረት በኮድ ሁለት የቤት አሽከርካሪዎች ላይ ተጥሎ የነበረው ክልከላ ተነስቶ አጠቃላይ የትራንስፖርት እንቅስቃሴውን ለመገደብ የሚያስችል አማራጭ ክልከላ እንዲተገበር የሚኒስትሮች ኮሚቴ መወሰኑንና የእንቅስቃሴ ገደብ መቀነሻ አሰራሮች አንዱ የሆነው በአገር አቋራጭ ተሽከርካሪዎች የሚንቀሳቀሱ ሰዎችን ቁጥር መቀነስ ይፋ እንደሚደረግ ተነግሯል። በተያያዘ የሚኒስትሮች ኮሚቴ በተሻሻለው መመሪያ መሰረት የማስክ ወይንም ደግሞ የአፍና የፊት መሸፈኛ አጠቃቀምን አስመልክቶ ከቤት ውጪ በማንኛውም ቦታ የአፍና አፍንጫ መሸፈኛ ማስክ ማድረግ ግዴታ መሆኑን ደንግጓል። በሌላ በኩል የአዲስ አበባ ከተማ አስተዳደር የመንግሥት ሠራተኞች የሥራ መግቢያ ጠዋት አንድ ሰዓት ከ30 እንዲሁም ከሥራ መውጫ ደግሞ ዘጠኝ ሰዓት ከ30 ተደርጎ መሸጋሸጉን የኢትዮጵያ ጠቅላይ አቃቢ ሕግ አስታውቋል። ለአሜሪካ ድምፅ ሙክታር ጀማል ነኝ ከአዲስ አበባ